በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ህዳር 17 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስት በሰሜኑ የአገሪቱ ክፍል እያካሄደ እንዳለ የሚገልጸው የህግ ማስከበር ዘመቻ ፍጻሜውን ሊያገኝ መዳረሱን አስታወቀ። ዘገባውን ባብየረ እናስደምጣችኋለን። እግዚአብሔር ይመስገን። አየህ የአባቶቻችን አምላክ ሁሉም ነገር አሳይቶናል። አሁን ምንም የሚቆጨ ነገር የለም። እኔ ደስ ምለኝ ባደረግኩት ስራ በሰራሁት ስራ አለመቆጨት ነው። አልቆጭም። የሰራሁት ስራ ትክክለኛ ነው ብዬ ነው ማለት እና፣ ያም ስላመንኩም ነው አሳይቶኛል። የሰማችኋቸው የዋል ድባ ገዳም ተወካይ የነበሩትን አባ ገብረ ኢየሱስ ኪዳነ ማርያምን ሲሆን አካባቢው ነጻ በመውጣቱ ከተባረሩበትና እንዳይገቡ ተከልክለው ወደ ነበረበት የዋል ድባ ገዳም ሰሞኑን የተመለሱ መሆኑን ገልጸውልናል። ከዝግጅት ክፍላችን ጋር ያደረጉትን ቃለ ምልልስ እናስደምጣችኋለን። ዛሬ በመላው ዩናይትድ ስቴትስ አሜሪካውያን የምስጋና ቀንን እያከበሩ ነው። ዘገባዎች ይኖሩናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህወሀት አመራሮችና ተዋጊዎች እጃቸውን እንዲሰጡ ያቀረቡት የ72 ሰዓት ቀነ ገደብ ማብቃቱን ተከትሎ የሀገሪቱ የመከላከያ ሰራዊት የመጨረሻ ያሉትን ወታደራዊ ዘመቻ ምዕራፍ እንዲያጠናቅቅ ትዕዛዝ ሰጥተዋል። ጠቅላይ ሚኒስትሩ ዛሬ ባወጡት መልእክት የመከላከያ ሰራዊቱ በመቀሌ ከተማ ለሲቪሎች፣ ለቅርሶችና ለልማት ተቋማት ደህንነት ከፍተኛ ጥንቃቄ ያደርጋል ብለዋል። ሲቪሎች ትጥቅ እንዲያስቀምጡና ከቤታቸው እንዳይወጡ ራሳቸውን ከወታደራዊ ኢላማዎች እንዲያርቁም ጠቅላይ ሚኒስትሩ አሳስበዋል። ለሶስት ሳምንታት በዘለቀው በትግራዩ ውጊያ በመቶች የተቆጠሩ ሰዎች መገደላቸው መገደላቸውና ከአርባ ሺህ የሚበልጡ ሰዎች ውጊያውን ሸሽተው ወደ አጎራባች ሱዳን መሰደዳቸው ተዘግቧል። ውጊያው የመብት ድርጅቶችንና የተባበሩት መንግስታት ድርጅትንም አሳስቧል። በተዳከመ ኢኮኖሚና በኮሮና ቫይረስ ወረርሽኝ የተጎዳውን ሲቪሉን ሕዝብ ለባሰ ጉዳት ይዳርጋል በማለትም ጠቅላይ ሚኒስትር አብይ ለችግሩ ዲፕሎማሲያዊ መፍትሄ እንዲፈልጉ እየተማጸኑ ናቸው። ጠቅላይ ሚኒስትር አብይ አህመድ ጥሪዎቹን አልተቀበሉም። ስጋታቸውን የሚገልጹ ወገኖች ከበጎ ሐሳብ በመነሳት መሆኑን እንረዳለን፣ እናመሰግናለን። ነገር ግን የራሳችንን ጉዳይ ራሳችን የመፍታት አቅሙ ስላለን የውጭ ጣልቃ ገብነትን አንቀበልም ብለዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በኮቪድ-19 ዜና የኢትዮጵያ የጤና ጥበቃ ሚኒስቴር በሰጠው ዕለታዊ የወረርሽኙ ይዞታ መረጃ ባለፈው የ24 ሰዓት ጊዜ 5789 ሰዎች ተመርምረዋል። 560 ሰዎች ላይ ቫይረሱ ተገኝቷል። ከዚህ ውስጥ 445 የተገኙት አዲስ አበባ ውስጥ ሲሆን 8 ሰዎች ሰባቱ አዲስ አበባ አንድ ሰው በደቡብ ክልል በኮቪድ-19 ሳቢያ ሕይወታቸው እንዳለፈም የሚኒስቴሩ መረጃ ያሳያል። ይህ በዚህ እንዳለ የኮቪድ-19 መከላከያ ክትባት መሰናዶ ጥረቱ እየተጣደፈ ባለበት በዚህ ወቅት የዓለም የጤና ድርጅት የአፍሪካ ሀገሮች ለሕዝቦቻቸው የክትባት መርሃ ግብር ዝግጅት እንዲያደርጉ እያሳሰበ ነው። ደቡብ አፍሪካ በጾታዊ ጥቃትና በኮቪድ-19 ሳቢያ ህይወታቸው ያለፈ ዜጎቿን ለማሰብ የአምስት ቀናት የሀዘን ጊዜ አውጃለች። የሀዘን ወቅቱ የጀመረው ትናንት ረቡዕ በዋለው በሴቶች ላይ የሚፈጸም ጥቃት ማስወገጃ ዓለም አቀፍ ቀን ላይ መሆኑ ታውቋል። የፕሪቶሪያ ነዋሪው ኢምሮ ሴምፔ እሱና ሌሎችም ወንዶች ሆነው ይህ ሀገሪቱን የወረሳት በሴቶች ላይ የሚፈጸም ጥቃት ስለሚወገድበት መንገድ በየወሩ እየተሰበሰቡ እንደሚነጋገሩ ገልጿል። በሌላው ሀገሪቱ በተጠመደችበት በኮቪድ-19ም እስካሁን 21083 ዜጎቿ ህይወታቸውን አጥተዋል። የደቡብ አፍሪካ ፕሬዚደንት ሴሪል ራማፎሳ ህዝቡ ጥቁር የሀዘን ጨርቅ ክንዱ ላይ በማሰር ወይም በሌሎች ምልክቶች ሕይወታቸውን ላጡት ዜጎች አክብሮቱንና ሀዘኑን እንዲገልጽ ጠይቀዋል። እስከፊታችን እሁድ ድረስ በዋና ዋና ብሔራዊ ስፍራዎችና የመንግስት ህንፃዎች የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ ፕሬዚደንቱ ትእዛዝ ሰጥተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስንሻገር ዩናይትድ ስቴትስ ውስጥ ትናንት ከግንቦት ወር ወዲህ ከፍተኛው የሆነው በኮቪድ-19 ሳቢያ ህይወታቸው ያለፈ ሰዎች ቁጥር መመዝገቡ ታውቋል። ከ2 ሺህ በላይ የሞቱ ሲሆን በቫይረሱ የተያዙ 200 ሺህ ሰዎችም ተገኝተዋል። ታመው ሆስፒታል የገቡት ቁጥር ትናንት ከ89 ሺህ በላይ ያለፈ ሲሆን ይህም ወረርሽኙ ከጀመረበት ጊዜ ወዲህ ከፍተኛው ቁጥር ነው። ቤተሰቦችና ወዳጆች ከያሉበት ተጉዘው አብረው እያሳለፉ ባሉበት ይህ የዛሬው የምስጋና ቀን በዓል ደግሞ ቫይረሱ ይብሱን ለመዛመት ይመቸዋል የሚል ስጋት ቀስቅሷል። የበርካታ ክፍለ ግዛቶች ባለስልጣናት የቫይረሱን መዛመት ለመቆጣጠር አዳዲስ የእንቅስቃሴ ገደቦችን አውጥተዋል። ይሁን እንጂ የኒውዮርክ ክፍለ ግዛት የቫይረሱ መዛመት በበረታባቸው አካባቢዎች ባሉ ቤተ እምነቶች የሚገኙ ምዕመናንን ቁጥር አስመልክቶ ያወጣውን ገደብ ተግባራዊ እንዳያደርግ በጠቅላይ ፍርድ ቤቱ ጊዜያዊ እግድ ተጥሎበታል። አገረ ገዢው አንድሩ ኮሞ ያወጡትን ማዘዣ በመቃወም የኒውዮርክ ብሩክሊን ቀበሌ የካቶሊክ ቤተ ክርስቲያንና ሁለት የአይሁድ ቤተ እምነቶች ያቀረቡትን አቤቱታ ጠቅላይ ፍርድ ቤቱ አምስት ለአራት በሆነ ድምፅ ብልጫ ደግፎታል። የቤተ እምነቶቹን ተቃውሞ ደግፈው ድምፅ የሰጡት ዳኞች ኒውዮርክ አስተዳደር በዚያው መመሪያው ለምግብ ሸቀጥ መደብሮችና ለሌሎች አስፈላጊ የንግድ ቤቶች እንደፈለጉ ያለ ገደብ ደንበኞቻቸውን እንዲያስተናግዱ ፈቅዶ ሲያበቃ ቤተ እምነቶቹን ከ10 እስከ 25 ሰው ብሎ የመወሰኑን አግባብነት ጉዳይ ነው ለውሳኔያቸው መሰረት ያደረጉት። ወግ አጥባቂው የጠቅላይ ፍርድ ቤቱ ሰብሳቢ ዳኛ ጃን ሮበርትስ ግን ከተቀሩት ወግ አጥባቂ ዳኞች ጋር ድምፅ አልሰጡም። የህዝብ ጤና ባለስልጣናት በዚህ ገዳይ ወረርሽኝ ጊዜ ለህዝብ ጤና ጥበቃ አስፈላጊ ነው ያሉትን እርምጃ መቃወም ከባድ ጉዳይ ሆኖ አግኝቸዋለሁ ብለዋል። ዓለም አቀፉ ወረርሽኝ በጀመረበት ጊዜ በርትቶባት የነበረችው ደቡብ ኮሪያን በአሁኑ ጊዜ የቫይረሱ ተያዦች ቁጥር እየጨመረ ነው። ከመጋቢት ወዲህ ለመጀመሪያ ጊዜ በቀን ከአምስት መቶ በላይ ተያዦች በምርመራ እየተገኙ መሆኑን ይፋ አድርጋለች። ሩሲያም በአንድ ቀን ትልቁ ቁጥር የሆነው ተያዦችን መዝግባለች። ጀርመን በበሽታው ሳቢያ የሞቱባት ሰዎች ቁጥር በ400 ጨምሮ ከ15 ሺህ ማለፉን ይፋ አድርጋለች። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙት ሰዎች ቁጥር ከ60.4 ሚሊዮን አልፏል። በበሽታው ሕይወቱን ያጣው ሰው ቁጥር ደግሞ 1.4 ሚሊዮን መድረሱ ተነግሯል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአስተዳደራቸው የመጀመሪያ ቀናት የብሔራዊ ጸጥታ አማካሪያቸው ለነበሩት ለጀነራል ማይክል ፍሊን ምህረት ሰጡ። በዚህ ትራምፕ ከፍትሐዊነት የራቀ ሲሉ የጠሩት የነበረውን የፍሊን የወንጀል ክስ ሂደት አብቅቷል። ዲሞክራቶች የህግ የበላይነትን የሚሸረሽር ተግባር ነው ሲሉ የጠበቀ ሂስ ሰንዝረውበታል። ጀነራል ማይክል ፍሊን ሙሉ ምህረት ስሰጣቸው ታላቅ ክብር ይሰማኛል። መልካም ህይወት ጀነራል ፍሊን ሲሉ ትራምፕ ትናንት በትዊተር ገጻቸው አስፍረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ ፍሊን ለፈጸሙት ከባድና አደገኛ የብሔራዊ ጸጥታችን ጥሰት ተጠያቂ ሊሆኑ ይገባል ሲሉ ተቃውሟቸውን ገልጸዋል። በመጨረሻም የእግር ኳሱ ንጉሥ ዲያጎ ማራዶና አረፈ። ማራዶና ስልሳኛ ዓመቱን ባከበረ አንድ ወር ባልሞላ ጊዜ ውስጥ ትናንት በሞት ተለይቷል። በዓለም ዙሪያ ባሉ የእግር ኳስ አፍቃሪዎቹ ዘንድ እጅግ የገነነ አድናቆት ያተረፈለትን አስደማሚውን የእግር ኳስ ጥበቡን ያህል በኋለኛው የሕይወቱ ምዕራፍ የግል ፈተናዎች ነበሩ። የመገናኛ ብዙኃንን ትኩረት የሳቡት የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን አጭር ዘገባ አሉላ ከበደ ያቀርበዋል። ዲያጎ አርማንዶ ማራዶና የደረሰበትን የልብ ድካም ሕመም ተከትሎ ነው ከቦነስ አይረስ ከተማ ወጣ ብሎ ከሚገኘው የመኖሪያ ቤቱ ማረፉን ሲያስታምሙት የነበሩ የቤተሰቡ አባላት ትላንት ያረጋገጡት። ማራዶና ለአያሌ አርጀንቲናውያን እና በዓለም ዙሪያ ለሚገኙ የስፖርቱ አፍቃሪዎች ማንነቱ እንዲህ በቀላሉ ሊገለጽ የማይችል ልዩ ሰው ነው። በሀገሩ በአርጀንቲና ተክለ ሰውነቱ ዛሬም ድረስ ኤልፒቤ፣ ልጁ እና ለግላጋው ወጣት በሚሉ ቃላት በሚገለጸው ልዩ የቁልምጫ አጠራር ነው የሚመሰለው። እንደዚያ ነው። ያ ሉጫ ጸጉሩ ብትንትን ያለ ጣጣ የማያውቀውና ቃላት በወጉ የማይገልጹት ድንቅ ችሎታ የታደለ ጨዋታ ወዳድ ወጣት የሚታወሰው ሲል ገልጾታል ማልሙድ ሲልቫ የተባለ የስፖርት ተንታኝ። እንደ አውሮፓውያን የዘመን አቆጣጠር በ1986ቱ የዓለም ዋንጫ አወዛጋቢዋን ጎል ጨምሮ እንግሊዝ ላይ ባስቆጠራቸው ሁለት ጎሎች ወሳኙን የሩብ ፍጻሜ ውድድር በማሸነፍ በመጨረሻም ሀገሩን ለዋንጫ በማብቃት ጭምር የዓለማችንን የታላቅ እግር ኳስ ተጫዋችነት መንበር ለመቆናጠጥ በቅቷል። ዜና እረፍቱን ተከትሎም የዜና ማሰራጫዎች የአየር ሞገዶችና የማኅበራዊ መገናኛዎች ማራዶና በኋለኛው ዕድሜው ከገጠሙት የሕይወቱ ፈተናዎች ይልቅ ሐዘናቸውን በመግለጥ ላይ በሚገኙ የዝነኛ የስፖርት ሰዎች፣ ታዋቂ የእግር ኳስ ክለቦችና የስፖርቱ አፍቃሪዎች የትውስታ ድምፆች የመጨናነቃቸው ሚስጥርም ይኸው ይመስላል። ግራሲያስ ፖርቶዶ ዲያጎ፣ ዲያጎ ላደረግከው ሁሉ እናመሰግናለን ሲል ጻፈ፣ ባርካ የስፖርት ክለብ። ኢተርናስ ግራሲያስ ኢተርኖ ዲያጎ፣ ዘላለማዊ ምስጋና ዘላለማዊው ለዲያጎ ያለው ደግሞ የጥንት ክለቡ ቦካ ጁኒየርስ ነው። ከማንም አብልጬ የማደንቀው ሰው የኳሱ ጌታ አለፈ ሲል አሰፈረ። አይቮሪያዊው ታዋቂ የእግር ኳስ ተጫዋች ዲዲየር ድሮግባ ነፍስህን በሰላም ያሳርፋት ዲያጎ አርማንዶ ማራዶና፣ የመጀመሪያዬን የስፖርት ካናቴራዬን አስታውሳለሁ። እግር ኳስ ፍቅር እንዲያድርብኝ ያደረግከውም አንተነህ ነበር ያለው። ሌላው እቁ ተጫዋች ኪሊያን ኤምባፔ ደግሞ እንዲህ ሲል ከተበ የእግር ኳሱ ባለታሪክ ጌታ፣ ነፍስህን በሰላም ያሳርፋት። በእግር ኳስ ታሪክ ዘላለማዊ ቦታ አለ። ለድፍን ዓለም የሰጠው ደስታም ታላቅ ምስጋና ይገባል ብሎታል። የዛሬ አንድ ወር ግድም ስልሳኛ ልደቱን ያከበረው ዲያጎ አርማንዶ ማራዶና ለመታሰቢያው መሃል ቦነስ አይሬስ ላይ አንድ መቶ ሜትር ርዝመት ያለው ቢልቦርድ ቆሞለታል። ትልቁ መታሰቢያ ግን ለዘላለም የቆመው በአያሌ ሚሊዮን የእግር ኳስ አፍቃሪዎች ልብ ውስጥ ይመስላል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂታይን ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 17 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን ወደ ቀደመው ዘገባችንን እለፍ። የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል እያካሄደ እንዳለ የሚገልጸው የሕግ ማስከበር ዘመቻ ፍጻሜውን ሊያገኝ መዳረሱን አስታወቀ። የዘመቻው ማጠናቀቂያ በሆነችው መቀሌ ከተማና ነዋሪዎቿ ላይ ጉዳት እንዳይደርስ የሚቻለውን ጥንቃቄ ሁሉ እንደሚደረግም ጠቅላይ ሚኒስትር ገለጹ። ከዚሁ ጋር በተያያዘ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እየቀረበ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አመለከተ። መለስካቸው አምሃ ስርስር አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው እንደገለጹት ከሳምንታት በፊት በትግራይ ክልል ተጀምሯል ያሉት ህግ የማስከበር ዘመቻ የመጨረሻው ምዕራፍ ዛሬ መጀመሩን ገልጸዋል። ጠቅላይ ሚኒስትሩ እንዳብራሩት ይህ የመጨረሻው ምዕራፍ ውጊያ ከመጀመሩ በፊት በተቃራኒ ወገን ያለው ኃይል አባላት እጃቸውን እንዲሰጡ በተቸረው የሰባ ሁለት ሰዓት ጊዜ በመጠቀም በሺዎች የሚቆጠሩ የትግራይ ልዩ ኃይልና የሚሊሻ አባላት እጃቸውን ለመከላከያ ሰራዊት ሰጥተው ገብተዋል በእሳቸው አገላለጽ በርካታ የትግራይ ወጣቶች የህወሀትን እኩይ ዓላማ ተረድተው ከጥፋት እጃቸውን ሰብስበዋል ጠቅላይ ሚኒስትር አብይ በዚህ መልእክታቸው እንደዘረዘሩት ይህ የመጨረሻ ዕድል የተሰጠው ለሁለት ዓላማ ነው የመጀመሪያው ወንጀለኛው ጁንታ ያሉት ቡድን በሰላም እጁን ለመስጠት ፈቃደኛ ከሆነ ዘመቻውን በማጠናቀቅ ሕግን በአነስተኛ ዋጋ ለማስከበር ነበረ ብለዋል ሁለተኛው ደግሞ የህወሓት የጥፋት ዓላማ ዘግይቶም ቢሆን የገባው አንድም ሰው ከተገኘ ያንን ሰው ለማትረፍ እንዲቻል ነው ሲሉ ገልጸዋል። አጥፊ ቡድን ያሉት የህወሓት አመራር በዚህ ሁሉ ዕድል ስላልተጠቀመ የመከላከያ ሰራዊት የመጨረሻውንና ሦስተኛውን የዘመቻ ምዕራፍ እንዲፈጽም ትዕዛዝ ተሰጥቶታል ብለዋል። በመጨረሻም ንጹሐን ነዋሪዎችና መቀሌ ከተማ የከፋ ጉዳት እንዳያገኛቸው የተቻለው ጥንቃቄ ሁሉ እንደሚደረግ ገልጸው ህዝቡም ወንጀለኛ ካሉት ቡድን ራሱን በመነጠል ከመንግስት ጥረት ጋራ እንዲተባበር ጥሪ አቅርበዋል። በሌላ ዜና ደግሞ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እያቀረበ እንደሆነ የጠቅላይ ሚኒስትሩ ጽሕፈት ቤት አመለከተ። ይህ ስራ ከሚመለከታቸው አካላት ጋር በመሆን ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ሁሉ እንደሚሰጥ የሚናገረው የጽሕፈት ቤቱ መግለጫ የፌዴራሉ መንግስት ይህን ተግባር ለመፈጸም ቁርጠኛ መሆኑን ገልጸዋል። አክሎም ሰብአዊ ድጋፍ ለማድረግ የተቋቋመው የቴክኒክ ኮሚቴ ባለፈው ሳምንት የዳስሳ ጥናት እንዳደረገና በዚህ መሰረትም በሰላም ሚኒስቴር አስተባባሪነት አስፈላጊውን ድጋፍ ከቀያቸው ለተፈናቀሉ ዜጎች እየተደረገ እንደሆነ አስታውቋል። የፌዴራል መንግሥት በተቆጣጠራቸው የትግራይ ክልል አካባቢዎች የምግብ መድኃኒት፣ ንጹሕ ውሃና ሌሎች ምግብ ነክ ያልሆኑ ድጋፎች የምደረግ መጀመሩንም መግለጫው አስታውቋል። በመጨረሻም የተፈናቀሉ ዜጎችን ሁሉ ለመርዳት ዝግጁ መሆኑን የገለጸው መንግስት የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የዜጎችን ደህንነት ለመጠበቅና ለመድገፍ ፍላጎት ካላቸው ድርጅቶች ጋር ለመስራት ያለውን ፈቃድ ገልጿል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የፌዴራል መንግስት በተቆጣጠራቸው ቦታ ላይ ሰብአዊ እርዳታ እየቀረበ ነው በሚል የተገለጸውን በተመለከተ የነዋሪዎችን አስተያየት ጠይቀን በሌላ ዘገባ እናስደምጣችኋለን። ለአሁኑ መለስካቸውን ላደረሰን ዘገባ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። መንግስት ከጀመረው ህግ የማስከበር ዘመቻ ጎን ለጎን የህወሀት ቡድን ይፈጽመዋል ያሉትን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማሳወቅ ቀዳሚ ስራው እንዲሆን የአማራ ዴሞክራሲያዊ ኃይል ንቅናቄ ዲሃን ጠየቀ። ንቅናቄው ሰሞኑን የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው አንዳንድ ቦታዎች በመሄድ የሞራልና የስንቅ ድጋፍ ማድረጉንም ገልጿል። አስቴር ምስጋናው ዝርዝር ይዛለች። የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ዛሬ በሰጠው ጋዜጣዊ መግለጫ ህወሀት እየፈጸመ ያለውን ኢሰብአዊ ድርጊትም ለዓለም አቀፉ ማህበረሰብ ይፋ እንዲደረግ የንቅናቄው ስራ አስፈጻሚ አቶ ጌታቸው ወረደ በመግለጫው ገልጸዋል። ህገወጡ የተነጁንታ ካለፉት አመታት በተለየ ሁኔታ በአማራ ህዝብ ላይ ብሎም በኢትዮጵያ ያደረሰውን ቁሳዊና ሰብአዊ ውድመት ለአንዴና ለመጨረሻ ጊዜ ለማስወገድ የሚደረገው ትግል የህልውና ትግል መሆን እየገለጽን በስኬትና በአጭር ጊዜ እንዲጠናቀቅ መንግስት በከፍተኛ ኃላፊነት መንፈስ በብቃት መወጣት እንዳለበት ማሳሰብ እንወዳለን። የህግ ማስከበሩን ተግባር የሚጻረሩ የውጭ ኃይሎችን ተገቢውን የዲፕሎማሲያዊ ስራ በመስራት ጫናውን መቀልበስ ይኖርበታል። በተጨማሪም የትግነ ቡድን የፈጸመውን ወንጀል ለአለም ህዝብ ገልብጦ በማቅረብ የደረሱልኝ ጥሪ እያሰማ ነው በመሆኑም በእኛ በኩል እውነታውን በመረጃና ማስረጃ በማስደገፍ ለዓለም ማህበረሰብ ማሳወቁን አጠናክረን እንቀጥላለን የትነግ ቡድን ስልጣን ላይ ያለና ወደ መቀሌ ካፈገፈገ ጀምሮ በአጠቃላይ የፈጸማቸው ወንጀሎች በዝርዝር ለህዝብ እንዲቀርቡ በየደረጃው ያሉ ወንጀለኞች ለህዝብ እንዲቀርቡ አጥብቀን ማሳሰብ እንወዳለን። መላው ኢትዮጵያ እንዲሁም ወልቃይትና ራያ የሚገኙ የጅምላ መቃብሮችን የማፈላለግ እንዲሁም የትግነግ የዘር ማጥፋትና ማጽዳት ወንጀል ሰለባ የሆኑ ሰዎችን የማፈላለግና ወንጀሉን የማጋለጥ ስራ በሰፊው ተሰርቶ ተበዳይ ወገን ፍትህ ማግኘት እንዲችል እናሳስባለን። ንቅናቄው በማይካድራ የተፈጸመውን ጥቃትም አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። የንቅናቄው ሊቀመንበር አቶ ተስፋውና አለምነ እንደሚሉት ደግሞ በማይካድራ የተፈጸመውን ጥቃት ንቅናቄው አውግዟል፣ አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። ትነግ በግልባጩ የራሱን ወንጀል ከሚገባው በላይ በማጮህ በማይካድራ ያለውን የዘር ማጥፋት ወንጀል ሌሎች እንደፈጸሙት ለማስመሰል ዓለም አቀፍ ሚዲያዎችን ሌሎችን አክስሶችን እየተጠቀመ ያለው ይህ ደግሞ ከፍተኛ የሆነ ወንጀል ነው። ስለዚህ መንግስት ዓለም አቀፍ ያሉ ሚዲያዎች በመጠቀም የዲፕሎማሲ ጫናዎች በመጠቀም በከፍተኛ መስራት መቻል አለበት። የህግ ማስከበሩን ተግባር ጎን ለጎን የዓለም አቀፍ ማህበረሰቡንም ወይም ብዥታ ስላለ ይህንን ብዥታ ደግሞ እኛም እንደ ድርጅት በመረጃና በማስረጃ አስደግፈን ለዓለም አቀፍ ማህበረሰቡ ባገኘ ነው አጋጣሚ ሁሉ ማገለጻችንን አጠናክረን እንቀጥላለን። ከዚህ ባለፈ ግን መንግስት እንደ መንግስት አሁን እየወሰደ ያለው ህግ የማስከበር እርምጃ በከፍተኛ ጥንቃቄ በስኬት እንዲጠናቀቅ ከፍተኛ ጥንቃቄ እያደረገ ነው ያለው። ይህንንም በበጎ መልኩ ነው የምናየው። ዞሮ ዞሮ የንጹሐን የዜጎችን ህይወት ለመታደግ አሁንም ጥንቃቄውን እንዲቀጥል አጥብቀን እናሳስባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመከላከያ ሰራዊትና በአማራ ልዩ ኃይል ቁጥጥር ስር እንዳለች በሚነገረው አላማጣ ከተማ የተቋቋመው ጊዜያዊ አስተዳደር ለህግ ማስከበርና ጸጥታ ጉዳዮች ቀዳሚ ትኩረት ሰጥቶ እንደሚንቀሳቀስ ገለጸ። አዲስ ለተመረጠው ጊዜያዊ አስተዳደር ህዝቡ ሙሉ ድጋፉን እየሰጠ መሆኑን አስተያየታቸውን ለአሜሪካ ድምጽ ራዲዮ የገለጹ አመራሮች ተናግረዋል። መስፍን አራጌ ዝርዝሩን ያስደምጠናል። ባለፈው ቅዳሜ በአላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች መመረጣቸው ይታወሳል። ጊዜያዊ አስተዳድሮቹ ቀዳሚ ተግባራቸው ህግን ማስከበርና ጸጥታውን ማረጋገጥ እንደሆነ ለአሜሪካ ድምጽ ሬዲዮ አስታውቀዋል። ተግባራችን ጸጥታ ነው። አንድ ሰው የማንም ብሄር ይሁን የማንም ብሄር በሰላም ውሎ በሰላም እንዲያድር ነው የምንፈልገው። እንደዚህ ሲያደርግ ነበረ፣ ከህወሓት ጋር እንደዚህ ሲያደርግ ነበር ብለን እኛ መበቀል አንፈልግም። እነዛ ሰዎች ደግሞ ምንም ነገር ካይሆኑ በስነ ስርዓት አይምሯቸውን መልሰው እንዲኖሩ ከእኛ ጋር ተግባራቸው ምንድን ነው? ይህ ታፍኖ ተጨፍኖ የኖረ ነው። ስፔሻሊ ደግሞ በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፉ ተገልሎ የኖረ ነው። ተሳሳፊ አልነበረም። በስነ ልቦናም ከፍተኛ ጫና ደርሶበት የነበረ ነው እና ይህንን ወደ ኢኮኖሚያዊ ማህበራዊ፣ ሌላም ሲጠቀሙ በስንሰን ማመቻሸን ያለብን። ከምንም በላይ ግን አሁን ቅድሚያ የምንሰራው የትኩረት አቅጣጫ ምንድን ነው? ከፀጥታ ሀይሉ ጋር ከመከላከያና ከልዩ ሀይሉ ጋር ከሌሎች የፀጥታ አካላት ጋር በመሆን የሰላምና ደህንነቱን ማስጠበቅ ነው። ቅድሚያ የምንሰጠው አላማጣ ከተማ ላይ ነው አሁን ያሉት እርሰው በተለይ የባንክ የሆስፒታል፣ የመሳሰሉት አገልግሎቶች በቀድሞ ጥልቀትና ስፋት አገልግሎት እየሰጡ አይደሉም ይባላል። እነዚህ አገልግሎቶች እንዲቀጥሉ ከማድረግ አኳያ የእናንተ ኃላፊነት ምን ይሆን? አሁን ባንክ፣ የጤና አገልግሎቱን በተመለከተ ግን በተሻለ መልኩ እንዲቀጥል መደረጉን ጠቁመዋል። በማህበራዊ ትስስር ገጾች የሚወጡ የትግራይ ተወላጆች ላይ ያነጣጠረ ማዋከብና ጫና ይፈጠራል የሚሉ መልእክቶችን ኃላፊነት የጎደላቸው በማለት የሚወግዙት አስተያየት ሰጪዎቹ ጊዜያዊ አስተዳደሩ በንጹሃን የትግራይ ተወላጆች ላይ ምንም ጉዳት አለመድረሱን አላማጣና አካባቢዋ በመገኘት መመስከር ይችላል ብለዋል። ወይም ከዛ ሩፓ ከትግራይ ስለመነጨ ወይም ስለተቀዳም ከሆነ ማግለብ፣ ማሰብ ሌላም ነገር ይሰራል። እንዲያውም ንብረታቸው አለ፣ ሀብታቸው አለ፣ ስራም እየሰሩ ነው ያሉት ማለት ነው። አሁን ህዝቡ አይዟችሁ ነው የሚሉን ነበረ። ክፈቱ እና ስራችሁ ብለናቸው ከፍተው እየሰሩ ነው። ሆሩ ደስተኛና ተቀብሎ አሁኑ ለው ተቀብሎ መቀጠል እንደሚፈልግ በሙሉ ድምጽ ነው እየነገረን ያለው። በምርጫው ላይ የታደሙ ግለሰብም ይህንን ማኝነት ሰጥተዋል። ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ ትምህርት ደረጃውን ታይቶ ተመዝኖ ተዳድረናል ያሉትን የተዛባ መልእክት በማስተላለፍ የህዝቡን ሰላም የሚያውኩ አካላት ከድርጊታቸው እንዲታቀቡ የሚያደርግ ስራ እየተሰራ መሆኑን ጭምር ነው የተገለጸው። ጊዜ አስተዳደሩ ስራውን ባለፈው ሰኞ በይፋ የጀመረ ሲሆን የተቋረጠው የህዝብ ትራንስፖርት አገልግሎት ግን አሁንም አለመጀመሩ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ ከ የኢትዮጵያ ትግራይ ክልል እየተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር መብዛት የኮሮና ቫይረስ ወረርሽኝን ሊያባብስ ይችላል ሲሉ በምስራቅ ሱዳን ጋዳሪፍ ከተማ የሚገኙ የጤና ባለሙያዎች ስጋታቸውን ገልጸዋል። የቪኦኤ ዘጋቢያችን ማይክል አቲት ከካርቱም ያደረሰንን ዘገባ ስመኝሽ ቆየ ታቀርበዋለች። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሱዳን መግባታቸውን ተከትሎ እየተፈጠረ ባለው መጨናነቅ በጋዳሪፍ ከተማ የሚገኙ የጤና ባለሙያዎች የኮሮና ቫይረስን ጨምሮ ሌሎች የጤና ችግሮች ሊፈጠሩ ይችላሉ ሲሉ ስጋታቸውን እየገለጹ ነው። በሱዳን የጤና ሚኒስቴር ዳይሬክተር የሆኑት አሚራ ሃሺም አልጋዳል በሱዳን ለሚገኝ የዜና ወኪል እንደተናገሩት ባለፈው ሳምንት የጤና ባለሙያዎች አምስት በኮሮና ቫይረስ የተያዙ የከተማዋን ነዋሪዎች ማግኘታቸውንና ከነዚህ ውስጥ ሁለቱ በቫይረሱ ምክንያት ጽኑ ህመም ላይ መሆናቸውን ገልጸዋል። የጤና ሚኒስቴር ዳይሬክተሯ ታማሚዎቹ ተለይተው ህክምና እየተደረገላቸው መሆኑን ጠቅሰው ወረርሽኙ በተለይ ወደ ስደተኞቹ እንዳይዛመት የጤና ባለሙያዎቹ ጥረት እያደረጉ መሆኑን ገልጸዋል። ከኮሮና ወረርሽኙ በተጨማሪም የጤና ባለሙያዎቹ ሌሎች እንደ የመተንፈሻ አካል ኢንፌክሽን፣ ተቅማጥና ወባ የመሳሰሉ በሽታዎችን በከተማዋ ነዋሪዎች ዘንድ እያገኙ መሆኑንም ሃሺም ይገልጻሉ። እጅግ አስከፊው ነገር በገዳሪፍ ከተማ ዙሪያ ያሉ አንዳንድ መንደሮች ቀድሞውንም በኮቪድ-19 ተጠቅተው የነበሩ መሆናቸው ነው። አሁን ደግሞ ብዛት ያላቸው ስደተኞች ወደ ኡምራክባ አካባቢ እየመጡ ነው። ስለዚህም በቦታው ላይ ምናልባትም በቫይረሱ የተያዙ ሰዎች ሊገኙ ስለሚችሉ በአስቸኳይ ለይቶ ማቆያ ማዘጋጀት ያስፈልጋል። በትግራይ ክልል ያለው ግጭት የሸሹ ከአርባ ሺህ የሚበልጡ ኢትዮጵያውያን ስደተኞች ሱዳን ውስጥ በሚገኙት ካሳላ ጋዳሪፍ እና ብሉናይል የተሰኙ ከተሞች እንደሰፈሩ የተባበሩት መንግሥታት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ከተማዎቹ የራሳቸውን ዜጎች ሕይወት ለማዳን መድኃኒት ማቅረብ እንኳን የሚቸገሩ ናቸው የሚሉት ሃሺም እጅግ የከፋ የሰብአዊ ቀውስ ሲሉ የጠሩትን ችግር ለማስተናገድ አቅም እንደሌላቸው ይናገራሉ። ስደተኞቹ አሁን የሚገኙት በተወሰነች ቦታ ላይ እጅግ ተፋፍገው ነው። ይሄ ደግሞ ለጤናቸው አስጊ ነው። መጠለያ ጣቢያዎቹም በንጽህና አጠባበቅ መስፈርት መሰረት መሰራት ነበረባቸው። እስካሁን ድረስ ግን መጠለያዎቹ ንጽህናን ባማከለ መልኩ በትክክል እየተሰሩ አይደለም። በሱዳን የሚገኘው ሜርሲ ኮርፕስ ወኪል የሆኑት አርቲስት ኑር ድርጅታቸው አምራኩባ በተሰኘው ቦታ ላይ የግል ጤና ጣቢያ ከፍቶ አሳሳቢ የጤና ችግር ላለባቸው ስደተኞች አገልግሎት እየሰጠ መሆኑን ትላንት በደቡብ ሱዳን ለሚገኘው ኢንፎከስ ሚዲያ ተናግረው ነበር። አገራቸው ሁለተኛ ዙር የኮሮና ቫይረስ ወረርሽኝ እየተከሰተ መሆኑን የሚያስረዱት ሀሽም ግን በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች መምጣታቸው የጤና ችግሩን ያባብሰዋል ይላሉ። አስከፊ የጤና ችግር ባለበት በአሁኑ ወቅት ካለማቋረጥ እየገቡ ያሉት ስደተኞች በገዳሪፍ ከተማ ነዋሪዎች ጤና ላይ ተጽዕኖ ያሳድራሉ። በአካባቢው ከታዩት የጤና ችግሮች አንጻር የጤና ስርዓታችን ከአሁኑ አስቸጋሪ ሁኔታ ውስጥ እየገባ በመሆኑ አስቸኳይ መፍትሄ ያስፈልገዋል። ሀሺም ለስደተኞቹ በተደረገ ቅድመ ምርመራ የኤች አይቪና የሄፒታይትስ በሽታዎች ያሉባቸው ሰዎች እንዳሉ ማረጋገጣቸውን ይናገራሉ። የጤና ችግሩ ከቁጥጥር ውጪ ከመሆኑ በፊትም የሰብአዊ እርዳታ ሰጪ ድርጅቶች በአስቸኳይ ጣልቃ እንዲገቡም ጠይቀዋል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዋልድባ ገዳም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ካሏት ታላላቅ ገዳማት አንዱ መሆኑ ይነገርለታል። አካባቢውና የፌዴራል መንግስቱን ይቆጣጠር ከነበረው የቀድሞ መንግስት ጋር በተፈጠረ ግጭት ከታሰሩና ከገዳሙ እንዲባረሩ ከተደረጉ መነኮሳት መካከል መጋቢ ስርዓት አባ ገብረ ኢየሱስ ኪዳነ ማርያም አንዱ ናቸው። የዋልድባ ገዳም አብረንታንት ቤተ ሚናስ ተወካይ ሆነው ለዓመታት አገልግለዋል። የገዳሙ ቦታዎች ለስኳር ፋብሪካ መታሰቡን በመቃወማቸው እንደ ፖለቲከኛ እስረኛ በሽብር ወንጀል ተከሰው በማዕከላዊ እስር ቤት መሰቃየታቸውን የሚናገሩት መነኩሴ አባ ኪዳነ ማርያም የዋልድባና የህወሀት ፍጥጫ የሚል መጽሐፍ ጽፈዋል። በትግራይ እየተካሄደ ካለው ከሰሞኑ ግጭት ጋር ገዳሙ ስለሚገኝበት ሁኔታ ደረጀ ደስታ አነጋግሯቸዋል። የት ነው ያሉት አሁን? አሁን ማይቀብሪ ነኝ። መቼ መጡ ወደዛ? ዛሬ ጠዋት ነው የሄድኩት። ዛሬ ጠዋት ነው የገባሁት። ዋልድባ ነበሩ ከዚያ በፊት? አይ ዋልድባ ነበር የምኖረው በወልቃይት ስኳር ፕሮጀክት ምክንያት መንግስት ጋር ትንሽ ተጋጨን፣ ከዋልድባ ወጣሁ። ከዛ በኋላ አልተመለሱም? መመለስ አልቻልኩም። ያው ለአንድ አመት ከሶስት ወር አካባቢ እስር ቤት ነበርኩ። በዋልድባ ያለው ሁኔታ ተለውጠዋል። አሁን ምን አለ? እንዴት ነው ሁኔታው አሁን? ያው እንግዲህ ለውጥ አለ። ፊት ከህዋት ጋር የነበሩ ሰዎችም ወጥተዋል። ህዋት በቁጥጥሩ አድርጎት የነበረውን አካባቢውን ለቆ ሄዷል። እንግዲህ ያው እየተለወጠ መጥቷል ማለት ነው። እርሶ አሁን ማይጠምሪ ነው ያሉት የሰማሁት? አሁን ማይጠብሪ የሄድኩት እዛ ትናንትና። ማይጠብሪ ለህዋት ስር ነበር ማለት ወረዳው ነው የጠለምት ወረዳ ፀለምትና ጠለምት ብለው ነበር ከፍሎት የነበረ አሁን ማይጠብሪ የጸለምት ወረዳ ነበረ። አሁን በተደረገው ውጊያ የአማራ ልዩ ኃይልና ሚኒሻ እንዲሁም መከላከያ ሰራዊቱ ነው በቅንጅት ባደረጉት ጦርነት ከህዋት ልዩ ኃይል ጋርና ሚኒሻ ጋር ከተማዋን ተቆጣጥረዋል። ስለዚህ የእኛም ወረዳ ስለነበር በዚያም አካባቢ የገዳሙ ድርጅቶች ስለነበሩ ዛሬ ወደዚያ አካባቢ ሄጃለሁ። ድርጅቶቹን ውስጥ የነበሩ መነኮሳት ጥለውት ስለሄዱ ማለት ነው። እንዴት ነበረ የጦርነቱ ሁኔታ? ምን ሰምተዋል? በአካባቢው ያስከትለው ነገር ምንድን ነበረ? ምን ተካሂዷል? ምን ምን ተፈጽሟል፣ ምን ጉዳት ደርሷል? አሁን ያለው ሁኔታ እንዴት ነው የሚገነዘቡት? እንግዲህ ያው በጦርነት መካከል መቼም ጥሩ ነገር ይፈጠራል ማለት አይቻልም የግድ አለ፣ መቁሰል አለ መሞት አለ አንዳንድ ነገሮች ይከሰታሉ ግድ ያው የሚፈጠሩ ነገሮች ይኖራሉ ግን አሁን ያው ህዝቡም ተረጋግቷል አካባቢውን የአማራ ልዩ ሀይል ተቆጣጥሮታል ማለት ነው ዋልድባ ገዳም ልውሰዶትና እንግዲህ ብዙ እንግልትና እስር እንደደረሰቦት ይታወቃል እስቲ የደረሰውን ሁኔታ አጠር አድርገው ይንገሩን ነው እንግዲህ ከሁለት ሺ አራት በፊት የነበረውን ያው ብዙ ጊዜ ድገመው ምንም ትርጉም የለውም። ከሁለት ሺ አራት በኋላ ያው የወልቃይት ስኳር ልማት ፕሮጀክት አካባቢ ወይም ሜይደይ ዙሪያ ገዳሙን የሚጎዳና የሚያፈርስ ነው በሚል በአነሳ ነው ተቃውሞ ምክንያት ነው። በዚያ ምክንያት ደግሞ መንግስትም ስንቃወም ቆይተናል ማለት ይሄ ገዳም ያው የተከበረ ገዳም ነው፣ ጥንታዊ ገዳም ነው፣ ታሪካዊ ገዳም ነው፣ በሚል እዚህ አካባቢ ፋብሪካ መተከል የለበትም ግድቡ መገደብ የለበትም በሚል መነኮሳቱም ይህንን ተቃውሞ አነሱ። መነኮሳቱም እኔን በመወከል እስከ ጠቅላይ ሚኒስትር ቢሮ ድረስ እጃን ነው። ሌሎችም ነበሩ አብረው ብዙ ግድብ ፈጥረናል፣ ተቀባይነት ባለማግኘቱ ማለት ነው። እናንተን የአማርኛው ክፍል አገልግሎት ብዙ ጊዜ ዘግቦታል። በዚያ ምክንያት እንግዲህ መንግስት የሚታወመው ሰው አልፈለገም የቀድሞ ጠቅላይ ሚኒስተር ማለት ነው አልፈለጉም። ላልወደዱት ነበር። በዚያ ሲያሳድዱን ለኖሩ ብዙ መለኮታትን በዚህ ምክንያት ተፈናቅለዋል። እየተደበደቡ እየተገረፉ በውስጡም የሞቱም ነበሩ በተለያየ መንገድ እኔም ደግሞ በተለይ ጎንደር ላይ በተነሳ ሰልፉን አስተባብርሃል በሚል አስታጥቀሃል መፍት ሱ አድርገሃል ጫካ እንዲገቡ አድርገሃል በሚል ተከሽሼ ማዕከላዊ ማዕከላዊ ገብቼ ነበር እና በኋላ ለአንድ አመት ከሶስት ወር ከቆየሁ በኋላ ከማዕከላዊ ቂሊንጦ ከቂሊንጦ እንግዲህ ዶክተር አብይ መንግስት ሲመጣ ስርዓቱ ለቆኛል ማለት ከዛ በኋላ ወዴት ሄዱ ከተለቀቁ በኋላ ወዴት ነበር የሄዱት ከዚያ በኋላ የህዋት መንግስት ከፌዴራል መንግስት ጋር ባለመስማማቱ የትግራይ ክልል ብሎ የከለላቸው ቦታዎች እሱ ስለሚቆጣጣቸው ከአደቃይ ወረዳ ማለፍ አይችሉ ነበረ ወደ ማይጠብሩ ወይም ወደ ዋን ገዳም መሄድ አልችልም። ምክንያቱም ያፍናል፣ ይወስናል፣ እንደፈለገ ያደርጋል። በወቅቱ ፈላጭ ቆራጭ ስለነበረ እሱም ገዳም ውስጥ ያሉ ሰዎች ስለነበሩ እኔ ወደዛ ውስጥ መግባት አልችልም ነበረ ምክንያቱም ትኩረታቸው እኔ ላይ ስለነበር ማለት ነው። እና ጎንደር አካባቢ እና አንዳንድ ገዳማት እየወጣው እየገባው እዛት ጎንደር ነበር የሚኖረው። በእርሶ እምነት ገዳሙ አሁን ሙሉ በሙሉ ነፃ ወጥቷል ብለው ነው የሚያስቡት? እንግዲህ በሙሉ ሙሉ በሙሉ ፀርቷል የሚለው ወደፊት የምናየው ይሆናል። ለጊዜው ግን በአሁኑ ሰዓት በአማራ ልዩ ኃይልና ምንሻዎች ስር መሆኑን አውቃለሁ። እንግዲህ እችም አንድ ነገር በአንድ ጊዜሁም ነገር አይከናወንም። ምናልባት የተሸጠ በየዋሻው በየፍርኩታው የገባ ካለ ደግሞ ሰራዊቱ ገብቶ እንዲያጸዳ ይደረጋል። ግን ሰዓት ያው ነፃ ነው። እነሱ ማዘዝ አይችሉም። ማዘዝ አይችሉም። ወጥተዋል። ወጥተዋል። ግን ያው ጦርነት ውስጥ ገጥም ጊዜም ይበተናል። ሰራዊት ሲበተን የገባበትን አታውቀውም። አታውቀውም እና የት እንዳለ የት እንደገባ ስለማይታወቅ ያንን ደግሞ የማጽዳት ደረጃ ነው የማጽዳት ስራውን የመንግስት ይሆናል ማለት ነው። እና የገዳሙን አካባቢና አስተዳደሩን የነሱ ሰዎች አሁን ለቀዋል፣ ሄደዋል፣ ወጥተዋል። ገና ወደ አደርቃ ከመግባታችን በፊት ወጥተው እንደሄዱ አሁን ዛሬ አይቀብሪም ሂጄ ወፍጮ ቤት የነበረው ተወካይ የነሱ ሰው ነበረ። ቤቱን ከታፍጦት ድርጅቱን የገዳሙን ንብረት ጥወት ነው የጠፋና እሱንም ያው እንትን ጠባቂዎች እንዲጠብቁ አካላት እንዲጠብቁ ለማድረግ ወደ ማይቀር የመጣሁት ማለት ነው። ገዳሙን ማን ነው የሚያስተዳድረው? አሁን ገዳሙን ያው መለኮሳቱ አሉ አሉ አባቶች አሁን በኃላፊነት ደረጃ የነበሩ የህዋት ሰዎች ነበሩ። እነሱ ለቀው ሂደዋል። አሁን ወዲያው ነው ገዳሙ በቀጥታ እነሱ ወጥተው እንደሄዱ ራሱ ሰው መርጦ በቦታ ቦታውን አስዞ አሁን ስራውን ከታሆነ፣ ብዙ እንግልት ደርሶ ቦታል። ብዙም ስቃይ አይተዋል። ይሄንን ቀን ደርሶ በህይወት ያ ያለው ብለው አስበው ነበር። ህዋት እንደሚፈርስ አውቃለሁ። ምንም ጥርጥር የለው። አባቶቻችን ቀድሞ ይታያቸውም ስለነበረ ይነግሩናል። ምንም ስርዓቱ እንደሚፈርስ ምንም ጥርጥር የለንም። ግን መቼ ይሆናል የሚለውን ነው። መቼ ይሆናል የሚለውን ነው እንጂ እኔ ለራሴ ህልም የሆነብኝ እንደዚህ ብትንትኑ ይወጣል፣ አሁን በአጭር ጊዜ ብትንትኑ ይወጣል ብዬ አላስብም ነበር። ግን እንደሚበተን እንደሚፈርስ ይታወቃል። ምክንያቱም እየሄደ ያለው አካሄድ ጥሩ አልነበረም፣ ጥሩ አልነበረም። አየህ የግፍ ጽዋ ሲሞላ አንድ ቀን እንደሚበተን ይታወቃል። እኔ እግዚአብሔር ይመስገን አየህ፣ የአባቶቻችን አምላክ ሁሉም ነገር አሳይቶናል። አሁን ምንም የሚቆጨው ነገር የለም። እኔ ደስ የሚለኝ ባደረግኩት ስራ በሰራሁት ስራ አለመቆጨቴ ነው። አልቆጭ የሰራሁት ስራ ትክክለኛ ነው ብዬ ነው ማለት እና ያም ስላመንኩ ኩሎ አሳይቶኛል። በሕይወት እያለሁ ብዙ ይህን ታምር ሳያዩ የሞቱ አባቶች አሉ። ማዝነው በነሱ ነው። ይህን ቢያዩ ኑሮ ጥሩ ነበር፣ ግን አላዩ። እኔ ግን እግዚአብሔር አቆይቶኝ ከዋልድባ ገዳም አባ ገብረ ኢየሱስ ኪዳነ ማርያምን አመሰግናለሁኝ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ደረጀ ደስታንና እንግዳውን እናመሰግናለን። አድማጮች የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውዝ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ትስታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሁኑ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እንለፍ። ተመራጩ ፕሬዚዳንት ጆ ባይደን ጥቁር አሜሪካዊቷ ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር አድርገው ማጨታቸውን አስታውቀዋል። ከኖቬምበር ሶስቱ የአሜሪካ ፕሬዚዳንታዊ ምርጫ በፊት የቪኦኤ ዘጋቢ ሻካ ሳሊ ዩናይትድ ስቴትስ በአፍሪካ ስለምትከተለው ፖሊሲ አነጋግሯቸው ተከታዩን ዘገባ አጠናቅሮ ነበር። ደረጀ ደስታ እንደሚከተለው ያቀርበዋል። ሊንዳ ቶማስ ግሪንፊልድ በዲፕሎማሲው የ35 ዓመታት ልምድ አላቸው። በስዊዘርላንድ፣ ፓኪስታን፣ ኬንያ፣ ጋምቢያ በናይጄሪያና ጃማይካ ተዘዋውረው ሰርተዋል። በላይቤሪያው የዩናይትድ ስቴትስ አምባሳደር የነበሩ ሲሆን በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ደግሞ የአፍሪካ ጉዳዮች ረዳት ጸሐፊ ሆነው አገልግለዋል። በአፍሪካ ጉዳይ ከሚያስደንቃቸው መካከል የአፍሪካ መሪዎች ስልጣን ላይ መቆየት የሚፈልጉበት የጊዜ ገደብ መሆኑን አበክረው ይናገራሉ። And in some countries, there are no term limits in their constitution. Um, and so, ከአመት አመት ስልጣን ላይ የሚቆይ ፕሬዝዳንት ይኖርሃል። እኔ ግን የምለው በዓለም አቀፉ ማህበረሰብ በተለይም በአፍሪካ ስኬታማ ሆነናል ነው የሚካሄዱት ምርጫዎች በሙሉ የጊዜ ገደብን እንደ አንድ መስፈርት አድርገው ሲያስቀምጡ ነው። ከዚያ ቀጥሎ ሊመጣ የሚገባው ነገር ምርጫዎቹ ፍትሐዊና ግልጽ መሆናቸውን ማረጋገጥና በስልጣን ላይ ያሉት ምርጫውን ላልተወሰነ ጊዜ ስልጣን ለማቆየት የሚጠቀሙበት መሳሪያ እንዳይሆን ማድረግ ነው። ይህ አይነቱ ነገር በተለይም የስልጣን ጊዜ ገደብ በሌላቸው ሀገራት የሚታይ ይመስለኛል። ሊንዳ ቶማስ ግሪንፊልድ አፍሪካ ወደ ዘላቂ ልማት እየተሸጋገረች በመምጣቷ በርካታ የዓለም ሀያላን አገራት በአፍሪካ ያላቸው ተሳትፎ እየጨመረ መምጣቱን ይናገራሉ። And I think with the uh, resources that are ሁላችንም ያ ለውጥ ቀስ በቀስ እየተከሰተ መሆኑን እያየን ነው። እኔ እንደሚመስለኝ በአህጉሪቱ እንዳለ በግልጽ ከሚታየው ሀብት ጋር የሰው ኃይልም ሀብት ያለ ይመስለኛል። አፍሪካ ባላት የሕዝብ ብዛትም ወጣት ታዳጊ አህጉር ናት። እነዚያ ወጣቶች በአህጉሪቱ ምን መካሄድ እና አፍሪካ ምን መሆን እንዳለባት ትርክቱን ሲቆጣጠሩትና ሲመሩት እያየን ነው። በእርግጥ የዚያን የለውጥ ፍሬዎች ውጤት ገና አላየንም። ያን ለውጥ ማየት በምንጀምርበት ወቅት ግን አስደናቂ ነገር የምናይ ይመስለኛል። በአፍሪካ ትልቅ ተጽዕኖ ይኖረዋል ብዬም አስባለሁ። አፍሪካ የመጨረሻው መዳረሻ ምዕራፍ ናት። ይህን ሁል ጊዜ የምናገረው በአፍሪካ አህጉር ያለው እድል በየትኛውም የዓለም ክፍል የለም። ያንን በዓለም ዙሪያ እያየነው ይመስለኛል። ስለዚህ አፍሪካውያን ራሳቸው ከዚያ የመጨረሻው ምዕራፍ ተጠቃሚ የሚሆኑ ይመስለኛል። ቶማስ ግሪንፊልድ ለሪፐብሊካን እና ለዲሞክራት ፕሬዚደንቶች የሰሩ ሲሆን ሁለቱም አስተዳደሮች ለአፍሪካ በሚያደርጉት ትኩረት የጋራ አድናቆት እንዳላቸው ይገልጻሉ። እኔ ባለሙያ አገልጋይ ነኝ። በሁሉም የአስተዳደር አይነት ሰርቻለሁ። በሁለቱም አስተዳደሮች ፖሊሲዎች በሚወጡበት ጊዜ ሁለቱም ፖሊሲዎች ተፈጻሚ እንዲሆኑ በታማኝ የቢሮክራሲ ሙያተኝነቴ አከናውኛቸዋለሁ። እኔ እንደማስበው እያንዳንዱ አስተዳደር ስትራቴጂያዊ ወይም ደግሞ የሞግዚትነት አፍሪካን በሚመለከት ሁለቱም አስተዳደሮች አፍሪካን እንደ አጋርነት የተመለከቱ ሲሆን አፍሪካ ውስጥ ያሉትን ችግሮች ለመፍታት የሞከሩትን በዚያው መንገድ ይመስለኛል። ለ35 ዓመታት ያገለገሉት ነባሯ ዲፕሎማት ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት ዩናይትድ ስቴትስ አምባሳደር ሆነው እንዲሰሩ በባይደን እንደተመረጡ በቲዊተር ገጻቸው ባሰፈሩት ጽሁፍ እናቴ ዓለምን የተሻለች ለማድረግ በደግነትና በርኅራዬ መምራት እንደሚገባ አስተምራኛለች። በውጭ አገር የአገልግሎት ዘመኔም ያንን ትምህርት ተግባራዊ ሳደርግ ኖር ያለው አሁንም ሹመቴ ከጸደቀልኝ በተባበሩት መንግስታት አምባሳደርነቴ ተመሳሳዩን አደርጋለሁ ብለዋል። ሻካንና ደረጀን እናመሰግናለን። በተከታይ የምናስደምጣችሁ ዘገባዎች ዛሬ በዩናይትድ ስቴትስ እየተከበረ የሚገኘውን የምስጋና ቀን በዓል የተመለከተ ይሆናል። አሜሪካውያን ዛሬ ያከበሩት ስላሉት የምስጋና ቀን ትላንት በቴሌቪዥን ንግግር ያደረጉት ተመራጩ ፕሬዚዳንት ጆ ባይደን ህዝባቸው ኮሮና ቫይረስን ለማሸነፍ እየተደረገ ባለው ትግል ውስጥ አብሮ እንዲቆም ጥሪ አድርገዋል። ባይደን ንግግራቸውን ያደረጉት ዩናይትድ ስቴትስ ባለፉት ወራት አይታው በማታውቀው ሁኔታ ኮቪድ-19 እጅግ በተንሰራፋበትና ና የሞቱን መጠን ባሻቀበበት ጊዜ ነው። ሪፖርተራችን ፖትሲ ውዲያስኳራ ከዋይታው ደግሞ ያጠናቀረችውን ዘገባ ሰለሞን አባተ ይዞታል። ኮሮና ቫይረስ በድፍን አሜሪካ ነግሶ የሚያዘውና በኮቪድ-19 ምክንያት የሚሞተው ቁጥር ፈጥኖ እያሻቀበ ነው። የጤና ባለሥልጣናቱ ደጋግመውና አበርትተው ቢያስጠነቅቁም ጩኸታቸውን አልሰማ ያለው ሰው ጥቂት አይመስልም ምክራቸውን እየረገጠ ለበዓሉ ከዘመድ ወዳጅ ለመገናኘት በብዛት ሲጓጓዝ ሰንብተዋል። ተመራጩ ፕሬዚደንት ጆ ባይደን ትናንት በቴሌቪዥን ቀርበው ለሕዝባቸው ባደረጉት ንግግር እባካችሁ መስዋዕት ክፈሉ። የቫይረሱን መንሰራፋት ለማቆም ጥረቶቻችንን ከማጠናከር አንቦዝን፣ አንታክት ብለዋል። በመታከት እጃችሁን አትስጡ። ይህንን ቫይረስ ማሸነፍ እንደምንችልና እንደምናሸንፈው አውቃለሁ። አሜሪካ በዚህ ፍልሚያ አትሸነፍም ብለዋል ተመራጩ ፕሬዚደንት። በሌላ በኩል ደግሞ ተቀማጩ ፕሬዚደንት ዶናልድ ትራምፕ ከትናንት በስተያ ዋይት ሃውስ ውስጥ በተከናወነ ስነ ስርዓት ልማዳዊ ተግባራቸውን ፈጽመዋል። ኮርን እነሆ ሙሉ ምህረት አድርጌልሻለሁ። ፕሬዚደንቱ ለበዓሉ ፍሪዳ ለቀረቡት ስማቸው ኮርን እና ኮቢ ለሆነ ተርኪዎች ነው ምህረት ያደረጉት። የምህረቱን የዘልማድ ታሪክ ከዚህ ዘገባ ቀጥሎ ትሰማላችሁ። ፕሬዚደንቱ ቀጥለውም የምስጋና ቃል አሰሙ። በዚህ የምስጋና ወቅት ከቻይና ቫይረስ ጋር ፍልሚያ ውስጥ ለገባችሁ ዶክተሮች፣ ነርሶች፣ የጤና ጥበቃ ሠራተኞች፣ ሳይንቲስቶች ዘላለማዊ ምስጋና እናቀርብላችኋለን። ወረርሽኙ ፈጥኖ እንዲያበቃ ስለሚያደርጉት ክትባቶችና ሕክምናዎችም እናመሰግናለን። ፕሬዚደንት ትራምፕ ኮሮና ቫይረስን የሚጠሩት ቻይና ቫይረስ እያሉ ነው። ምንም እንኳ ተርኪ ለኢትዮጵያ ፋሲካ ዶሮ የሆነችውን ያህል ለዚህ የምስጋና ቀን በዓል ዋናዋ ገበታ ብትሆንም ዘንድሮ ግን በብዙ ቤተሰቦች ማዕደ ላይ የመገኘቷ ነገር እጅግ አጠራጣሪ ነው። ኮቪድ-19 ባስከተለው ጦስ ምክንያት የአሜሪካውያን የምግብ ዋስትና ጉዳይ እየተሸረሸረ መጥቷል። በየምግብ ባንኩ የሚታየው ሰልፍ ለኪሎ ሜትሮችና ለሰዓታት የረዘመ ነበር። የቺካጎ ነዋሪዋ ሜሪ ፌቬላ አንዷ ተጎጂና ተረጂ ነች። There's really no way to have money coming in if you're not working. ካልሰራህ እኮ ገንዘብ የምታገኝበት ሌላ መንገድ የለም። ሁለት መቶ የምግብ ባንኮች ያሉት አሜሪካን እንመግብ የሚባለው ግብረ ሰናይ ድርጅት በያዝነው የአውሮፓ አመት ውስጥ ሀምሳ ሚሊዮን አሜሪካውያን ለረሃብ ሊጋለጡ እንደሚችሉ ተንብየዋል። ይህ ቁጥር ከወረርሽኙ በፊት ሰላሳ አምስት ሚሊዮን አካባቢ ነበር። አሁን ወደ አስራ ሶስት ሚሊዮን አሜሪካውያን ለኮሮና ቫይረስ ተጋልጠዋል። ሁለት መቶ ስድሳ ሺህ ሰው በኮቪድ-19 ምክንያት ሞቷል። መጪው የክረምት ጊዜ ደግሞ ይበልጥ አስፈርቷል። ስጋቱ የቫይረሱ መተላለፍ እርሱንም ተከትሎ የሚሞተው ሰው ቁጥር በብዙ ሊጨምር ይችላል ነው። ታንክስጊቪንግን እያከበራችሁ ያላችሁ እንኳን አደረሳችሁ ምስጋና ይሁን። በያላችሁበት እባክዎ የባለሙያዎቹን ምክር ይስሙ። አይጓዙ። ለዘንድሮ አትሰባሰቡ፣ አትቀራረቡ፣ አትጨባበቱ፣ አትተቃቀፉ። የአፍና የአፍንጫ መሸፈኛውን በንጽህና ይዘው ከተቻለ አንድ ጊዜ ብቻ እየተጠቀሙ በጥንቃቄ በማስወገድ ራስዎን ከበሽታና ከአደጋ ያለ መታከት ይከላከሉ። የእጆችዎን ንጽሕና በውሃና በሳሙና ወይም በአልኮሆል ዘወትር ይጠብቁ። ግድ የለሾችን ይገስጹ ወይም አይቅረቧቸው። በጤናዎና በሕይወትዎ ይሉኝታ ይኑሮ። ሰለሞንን እናመሰግናለን። ለመሆኑ የምስጋና ቀን ምንድን ነው? ታንክስጊቪንግ ይሉታል በሀገሩ ቃል። ቀደም ሲል ተላልፈው ከነበሩ የምስጋና ቀን ታሪኮች ሰለሞን አባተ አንዱን ያሰማናል። ስለ ቡቃያው ስለ ሆነልን በጎ ሁሉ ስለ ተደረገልንም መልካም ተግባር ስላለን ካብትና፣ ስለታደልነው ጸጋ ምስጋና እናቀርባለን። ክብር ይሁን ፌሽታ ይሁን ይላሉ። በዩናይትድ ስቴትስ፣ በካናዳ፣ በካሪቢያን፣ በላይቤሪያ፣ በጀርመን፣ በጃፓን ያሉ ሁሉ በርግጥ የልባቸውን ምስጋና ለአምላክም፣ ለቤተሰቦቻቸው፣ ለወዳጆቻቸውና ባጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ፣ የማዕድና የጥጋብ ዕለት፣ የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ህዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው። ለኢትዮጵያውያን በእርግጥ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሠራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ አራት መቶ ሳጥኖችን አድርሰዋል። ለአውድ ዓመት የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይን ጠጅ አምራቾች የተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን። ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዲየር ጀነራል ኤረንዲን። የምስጋና ቀን ቅርጫቶች ማለት ቤተሰብህ ተሰባሰበ ማለት ናቸው። ቤተሰብህ ምግቡን አብሮ እንዲቋደስ ወሬውን፣ ፍቅሩን እንዲጋራ ምስጋና እናቀርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው። ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬይቱ አሜሪካ የያኔ ባለቤቶች፣ ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና ይህቺ ተርኪ የየጠረጴዛው ጌጥ የየቄራውም ሥራ ነች፣ ለምስጋና ቀን ይሁን እንጂ፣ ለፕሬዚዳንት አብርሃም ሊንከን ምስጋና ይግባቸውና ሳትላትቀርም ተርኪ፣ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምሕረት ምክንያት ከእርሳቸው በኋላ የመጡ ፕሬዝደንቶች ሁሉ፣ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምሕረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ። ዘንድሮም በዚያው ልማድ መሠረት ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ለዋይት ሐውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ሥልጣንና ችሎታ ምሕረት ቸረው ሸኝተዋታል። ካሮት ለተርኪዋ ማጣፈጫና ማሸጊያ እንደ ዋና ከሚባሉ ግብአቶች መካከል ነው። በእርግጥ የዘንድሮውን የምስጋና በረከት ቀን ኮቪድና እርሱ የወለዳቸው ችግሮች ሌላውም ብዙ ፈተና ሊያደበዝዙት ብዙ መከራን ቢያወርዱም ምስጋና ግን አይቆምም፣ ተስፋ ግን አይጨልምም። ነገ የተሻለ የፈካ ቀን ሰንቆ ሰልፍ ቆሟል። ስለ አሜሪካ የምስጋና ቀን ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ ሃፒ ምስጋና በእያንዳንዱ እጃችን ስለታደል ነው። ከቅርብም ከሩቅ ተሰብስበን በዚህ ገበታ ዙሪያ ስለታደም ነው። ምስጋና ሰለሞን አባተን። እናመሰግናለን። ተከታዩ ከዚህ በዓል ጋር የተያያዘው መሰናዷችን ደግሞ ይህንን በዓል ከዚህ ቀደም በነበሩ ዓመታት ከቤተሰቦቻቸው ጋር ሰብሰብ ብለው ሲያከብሩ የነበሩ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ትውልደ ኢትዮጵያ በዚህ ዓመት ከተከሰተው የኮቪድ ወረርሽኝ ጋር በተያያዘ እንዴት እያከበሩ ይሆን ስንል አንድ ቤተሰብ ጠይቀናል። ኤደን ገረመው ዝርዝሩን ታስደምጠናለች። ጩኒ ሙላትና አስራ አንድ የሚሆኑ ወንድምና እህቶቿ የሚኖሩት ካሊፎርኒያ ግዛት ቤይ አካባቢ ነው። አሜሪካ ከገቡ ወደ ሰላሳ አመት አስቆጥረዋል። አብዛኞቹም አግብተው ወልደዋል። ታዲያ በአንድ አካባቢ ይኑሩ እንጂ ሁሉም ሰው በአንድ ጊዜ በአንድ ቦታ ለመሰባሰብ ሁኔታዎች ስለማያመቹ ያ እድል አይፈጠርም። ይሁንና የአሜሪካውያኑ የምስጋና በዓል ታንክስጊቪንግ ግን ሁሉም ቤተሰብ ከያለበት እንዲሰባሰብ እድሉን እንደሚፈጥር ጩኒ ትናገራለች። ታንክስጊቪንግ በየአመቱ ሁሉ የሚከበረው መሪያ ቤ ብርሃኔ ትባላለች፣ እሷ ቤት ነው የምናከብረው። እና በጣም ትልቅ ደስ የሚል አመት ዋናው እየተሰባሰብ የምናመሰግንበት ጊዜ ነው። ቤተሰባችን ትልቅ ነው። ወንድምና ስራ ሁላችንም አግብተን ወልደን በአጠቃላይ ወደ ሰላሳ አምስት እንሆናለን ከአስራ ስምንት በላይ የሚሆኑ ትልልቅ ሰዎች ግማሹ ቢሆንም ከአስራ ስምንት በታች ያሉት ደግሞ ህጻናቶቹ ከአንድ አመት ከአስራ ስምንት የሚሆኑ ወደ አስራ ስምንት ልጆች ይሆናሉ። ሁላችንም ብሔራዊ ውስጥ ነው የምንኖረው፣ ግን እዚህም ብንኖርም በኑሮ የተነሳ ሁሌ አንገናኝም እና እዚህ ሀገር ወደ ሀያ ምናምን አመት ስንኖር በየአመቱ የምንገናኝበት ጊዜና ሰለሬት የምናደርገው አመት በዓል ስለሆነ ትልቅ አመት በዓል ነው። የምስጋና በዓል ወይም ቴንክስጊቪንግ ግን ልዩ የሚያደርገው ለበዓሉ በልዩ ሁኔታ ተብሎ የሚዘጋጀው ተርኪ የተሰኘው ምግብ ሲሆን ጩኒ በዚህ ሂደት ላይ ሁሉም ቤተሰብ እንደሚሳተፍና ከምሽቱ አስራ ሁለት ሰዓት ጀምሮ እራት በመብላትና በሳቅና በጨዋታ የሚጀምረው ምሽት አንዳንዴ እስከሚቀጥለው ቀን ጠዋት ድረስ እንደሚዘልቅም ትናገራለች። በብዛት ወደ ስድስት ሰዓት አካባቢ ድነር ይጀምራል። አንዳንድ ጊዜ እስከ ሁለት ሰዓት ከሶስት ሰዓት ጊዜ የምንሄድበት ጊዜ ነው። ተንክስጊቪንግ ሁሉ የህጻናቶቹ ከከዝኖቻቸው ጋር እሷ ቤት ነው የሚያድሩት እና በቃ ትልቅ ድነር የሚሆንበት ጊዜ ነው እና ብናከብሩ ልክ እንደ አሜሪካቲ ተሰርቶ ማንቺዝ፣ ንግሬቪ፣ በያም ሁሉ ነገር ትልቅ ድነር አድርገን የምንበላበት ጊዜ ነ። የተለያየ አመት የተለያየ ሰው ይሰራል እና ሁለት አመት የኔ አስሩ ባሌ ሲሰራ ነበርና ስም ኳ ልባ ስን ነበር ሳሾፍበት ግን ሁሉም እህቶቼ ይሰራሉ። እኔ ምሰራለው የተለያየ ድጅ ነገር ሰርተን ዘን እንመጣለን። ሁሉም ይሰሰባሉ እና እግዚአብሔር የምናመሰግንበት ጊዜ ነው እና የምንገናኝበት ጊዜ ነው። ጩኒ ቴንክስ ጊቪንግ ላይ የልጆቹን ጨዋታና የቤተሰቡን መሰባሰብ ብትናፍቅም፣ ዘንድሮ ግን በኮቪድ አስራ ዘጠኝ ምክንያት ይህን ማድረግ አልተቻለም። ልዩ የሚያደርገው ላይክ ከሰብ ልጆቹ ልጆች ሲጫወጡ ሲሯሯጡ ነው። ላይክ የተርኪ ሽታው ሰው በቃ ሲሳሳ ምትትና ሰው ሲገባ ስታቅያቸው ሲሰሚያቸው ልጆቹ ሲገናኙ ከዝን ለከዝን ሲገናኙ የነሱን ደስታ ማየት በዚህ አመት ምስ ማረግ ነገር ይመስለኛል። ዋናው ነገር ጤንነታችን እንጠንቀቅ ነው። ምክንያቱም ሰላሳ አምስት ሰው ስትሆኝ ብዙ አይነት ነገር አለ ጤና ጉለሽ ሊኖር ይችላል። እድሜ የተለቀለ ሰውም እዛ ውስጥ ሊኖር ስለሚችል በዚህ ጊዜ ተጠንቅቀን አለመገናኛታችን ነው ማየው። ከሁሉም ነገር የምስጋና በዓልን ከባለቤቷና ከልጆቿ ጋር ለማክበር አነስ ያለ ራት በማዘጋጀት ላይ ያለችው ጩኒ ከወንድምና ከእህቶቿ ጋር በዙምና በፌስታይም በቪዲዮ እየተያዩ አመት በዓሉን ለማሰብ ምሽት ላይ ቀጠሮ ይዛለች። ዘንድሮ የምታመሰግንበት ሁነኛ ምክንያቱም ሁሉም ጤነኛ ሆኖ በኮቪድ ሳይያዙ መቆየታቸው እንደሆነም ትናገራለች። ዛሬ ድነር እናረጋለን ቤት ውስጥ ከልጆቼ ጋርና ከባሌ ጋር እና ወንድሞቼን እና እህቶቼን ሜቢ ቴስ ታይም እና ዙም ደግሞ በኋላ ለማድረግ እናስባለን። ዘንድሮ በጣም የማመሰግነው እግዚአብሔርን ለዚህ አመት በጤና ስላለን እና ይሄ መጥፎ በሽታ ስላረሰብን እግዚአብሔርን በጣም እናመሰግነዋለን። እና ዋናው ጤና እና ደስታ ለሁሉም ሰው ደግሞ እመኛለሁ። በአሜሪካ በህዳር ወር መጨረሻ ላይ ከቤተሰቦቻቸው ጋር ለመገናኘት ወደ ተለያየ ቦታ በሚጓጓዙ ሰዎች ምክንያት የአውሮፕላን በረራዎች በአስራ አምስት በመቶ የሚጨምሩ ሲሆን፣ ዘንድሮ ግን ሰዎች በያሉበት ሆነው በዓሉን እንዲያከብሩ የጤና ባለሙያዎች እና ባለስልጣናት እያሳሰቡ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Gathered round this table, from far and near, we travel home. Blessed that we are able, grateful for this sheltered place with light. Welcome, welcome, share this feast. Come away from sorrow, father, mother, daughter, son. Eden. ለዘገባዋ እናመሰግናለን። በእኛም በኩል ይህንን በዓል ለምታከብሩ ሁሉ መልካም የምስጋና ቀን በዓል ይሆንላችሁ እንላለን። የተከበራችሁ አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን